ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። ሰውን፣ ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው፣ እውነቱ ደግሞ ይሄ ነው፣ ከመንግስት አካል የሚተላለፈው ነው፣ ምናምን የሚለውን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው፣ ራሱ ትግርኛ ማውራቱ እየከበደን ነው፣ ቋንቋችን እና በጣም ተቸግረን ኢትዮጵያ ውስጥ ያለውን ውጥረት ተከትሎ አካባቢያቸውን ለመጠበቅ ከተሰማሩ የአዲስ አበባ ወጣቶች መካከል አንዱን አስቀድመን ሰማን። ቀጥሎ ደግሞ መሰልቀኝቶችም ሆነ በኢትዮጵያ የታወጀው የአስቸኳይ ጊዜ አዋጅ የትግራይ ተወላጆችን ለእንግልት ብሎም ለእስር እየዳረገ መሆኑን የሚናገሩ ግለሰብ ተከትለዋል። ሙሉ ዘገባው ቆየት ብሎ ይሰማል። ሀሳብና ዲዛይኑ ስታመጩ ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። አሁን ደግሞ የሰማናት ሄለን ሐዱሽን ነው። ለድጋሚ ጥቅም የሚውሉ የሕፃናት ንጽህና መጠበቂያ ምርቶችን ጨምሮ ሌሎች የውበትና የጤና አጋዥ ቁሳቁሶችን አምራች ድርጅት መስራች ናት። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዓለም ዜናዎች ይሰማሉ። ኤደን አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፈን ድጃሪክ ትላንት ማምሻውን ከኒውዮርክ ባወጡት መግለጫ ኢትዮጵያ ያሰረቻቸውን የተባበሩት መንግስታት ሰራተኞች እንድትለቅ ሲሉ በድጋሚ ጥሪ ያቀረቡ። መግለጫው እንዳተተው ከሆነ ሰራተኞቹ እስካሁን ድረስ ታስረው ያሉት ምንም አይነት ክስ ሳይመሰረትባቸውና ተጨማሪ መረጃም ሳይሰጥ ነው። ዋና ጸሐፊው የተባበሩት መንግስታት ድርጅት ሰራተኞች በኢትዮጵያም ሆነ በዓለም አቀፍ ደረጃ የዘፈቀደ ወደ እስርን ጨምሮ ከለላ ያላቸው ናቸው ሲሉ አስፍሯል። ከዚህ በተጨማሪም ዋና ጸሐፊው ብሔርን መሰረት ያደረገ እስር የሰብአዊ መብት ቃል ኪዳንና ሕግን የማያከብር በመሆኑ በአስቸኳይ እንዲቆም ጥሪ አድርገዋል። የዓለም ሙቀት መጨመርን ተከትሎ የአፍሪካ ህብረት በናይሮቢ ኬንያ፣ በምስራቅ አፍሪካ በቀጠናው ሊከሰቱ የሚችሉ አደገኛ ድርቅ፣ ጎርፍ፣ ከባድ ዝናብ፣ የምግብ ደህንነት ችግር፣ የተባይና የበረሃ አንበጣን እንቅስቃሴ የሚጠቁም የአደጋ መቆጣጠሪያ ገነባ። ምንም እንኳን አፍሪካ የካርቦን ልቀት መጠኗ እጅግ አነስተኛ ቢሆንም ከባድ የጎርፍ አደጋዎች እጅግ የተለመዱ በመሆኑ አህጉሪቷን ለአየር ንብረት ለውጥ እጅግ ተጋላጭ አድርጓታል። ይህ ማዕከል የተገነባውም ይህን መሰል ችግሮችን ለመቋቋም አቋምና የተማከለ መረጃ እንዲሰጥ መሆኑ የተገለጸ ሲሆን በናይሮቢ የተገነባው የምስራቅ አፍሪካው የአየር ንብረት መቆጣጠሪያ ማዕከልም በመላው አፍሪካ የመጀመሪያው መቆጣጠሪያ ማዕከል መሆኑ ተገልጿል። ጦርነት እጅግ በጎዳት በሊቢያ የምስራቃዊ ወታደራዊ ሰራዊት ዋና ኃላፊ ካሊፋ ሀፍጣር ትላንት ማክሰኞ በመጪው ተሳሶር ላይ ለሚካሄደው ፕሬዝዳንታዊ ምርጫ እንደሚወዳደሩ አስታወቁ። ይሄ ዜና የተሰማው ከቀናት በፊት አምባገነን በመባል የሚታወቁት የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ ፕሬዝዳንታዊ ምርጫው ላይ ለመሳተፍ ከተመዘገቡ በኋላ ነው። በፕሬዝዳንታዊ ምርጫው ላይ ተወዳዳሪነቴን ይፋ አደርጋለሁ ይሄን የማደርገው ደግሞ ስልጣንን ለማሳደድ ሳይሆን ህዝቡን ወደ ክብር፣ እድገትና ብልጽግና ለመምራት ስለሚፈልግ ነው ሲሉ ካሊፋ ሀፍጣር በሊቢያ ቴሌቪዥን ላይ በቀጥታ ባደረጉት ንግግር አስታውቀዋል። ይሁን እንጂ ሁለቱንም ተወዳዳሪዎች በተመለከተ በህብረተሰቡ ዘንድ የተከፋፈለ ስሜት አለ። ተቀናቃኛቸው ሴይፍ አል ኢስላም ጋዳፊ ባለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ቀድሞ ፈጽመዋቸዋል ለተባሉ የጦር ወንጀሎች ለፍርድ እንዲቀርቡ ጥሪ የተደረገ ሲሆን ካሊፋ ሀፍጣር ደግሞ በዋና ከተማዋ ትሪ ትሪፖሊ ላይ አድርሰውታል በተባለ ውድመትና አምባገነን ለመሆን ይሻሉ በሚል በምዕራብ ሊቢያ እጅጉን ይጠላሉ። ትላንት ማክሰኞ ሀፍጣር ተወዳዳሪነታቸውን ሲያስተዋውቁ የሊቢያን አንድነትና ራስ ገዝነት እንዲሁም ሉዓላዊነትን ለመጠበቅ ቃል የገቡ ሲሆን መረጋጋትን ለመገንባትና ሰላምን ለመፍጠርም ጥሪ አድርገዋል። የዩናይትድ ስቴትስ ሕግ አውጪዎች በዓለም አቀፍ ደረጃ የምርት ትስስር ላይ ከፍተኛ የሆኑ ስጋቶች እየተነሱ ባለበት በአሁኑ ሰዓት ዩናይትድ ስቴትስ ከቻይና ጋር ያላትን ውድድር የሚያነቃቃ የታደሰ ሕግ ለማጽደቅ ግፊት እያደረጉ ነው። የሴኔቱ አብላጫዎች መሪ የሆኑት ቸክ ሸመር የተጓተተው የዩናይትድ ስቴትስ የፈጠራና የውድድር አንቀጽ የብሔራዊ መከላከያ ፈቃድ አንቀጽ ላይ እንዲጨመር እንዲሁም በአመቱ ማብቂያ ላይ የመከላከያ ወጪ በጀት ሊጸድቅ እንደሚገ እንደገባ ትላንት ማክሰኞ አስታውቀዋል። አድማጮች ለምሽቱ ያስኩላችሁ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎች እዚህ ላይ ተፈጸሙ። ለዕለቱ መሰናዶች ወደ ሀብታሙ ስዩም እመልሳችኋለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። የትግራይ ኃይሎችን ትደግፋላችሁ፣ ትረዳላችሁ በሚል ብዙ የትግራይ ብሔር ተወላጆች አዲስ አበባ ውስጥ እየታሰሩ መሆኑን የሚናገሩ መረጃዎች እየወጡ ነው። የተባበሩት መንግሥታት ድርጅት ቢያንስ የሚሆኑ የትግራይ ብሔር ተወላጆች መታሰራቸውና ሁኔታው ወትሮም አሳሳቢ ነው ያለውን የሀገሪቱን የመብቶችና የሰብአዊ ድጋፍ ሁኔታ እንዳያባብሰው እንደሚሰጋም ተነግረዋል። ከአሶሽትድ ፕሬስ የተገኘውን ዘገባ በመቀጠል እናሰማቸዋለን። ሰዓቱ መሽቷል። ከስራ ነው የምትወጣው። መታወቂያ ይኖራል። ብርቱካናማ ሰደር የለበሱና በትር የያዙ ወጣቶች በአዲስ አበባ ጎዳናዎች ላይ ቅኝት እያደረጉ ሰዎችን መታወቂያ ይጠይቃሉ ያሉ ሉሉ ሀሰን በመሰልቅኝት ላይ ተሳታፊ ከሆኑ የማህበረሰብ ፖሊስ ወይም የአካባቢ ጥርነፋ ጓዶች መካከል አንዱ ነው። አሁን ሮንድ እያደረግን ነው። የአካባቢ ሰላም እየጠበቀን ያለ ነው የምታዩት ወጣት ጋ ማለት ነው። ሌላም ወጣት አለ። እነሱ በምድብ በምድብ ሆነን ነው አሁን የቀረነው ነው። ምድብኛ ነን። መጨረሻ ላይ ምድብ ከሰጠም በኋላ ነው የምንወጣው። ልዑል ከምሽት ቅኝቱ ጎን ለጎን እሱና መሰል የማህበረሰብ ፖሊስ ወይንም ጥበቃ አባላት ማህበረሰቡን የማረጋጋት ተልዕኮ እንዳላቸውም ይጠቁማል። አንደኛ የጦርነቱ አካል ፕሮፓጋንዳ ነው እና አሁን እሱን እኛ ያን የምንከታተልበት ጊዜ አይደለም። ሰውን ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው። እውነቱ ደግሞ ይሄ ነው። ከመንግስት አካል የሚተላለፈው ነው ምናምን የሚለውን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው። በመሰል የምሽት ቅኝቶችና በአስቸኳይ ጊዜ አዋጁ አተገባበር የትግራይ ብሔር ተወላጆች ወከባ እየደረሰባቸው መሆኑን የሚናገሩ አሉ። ማንነታቸውን ሳይገልጹ ሀሳባቸውን ለአሶሺየትድ ፕረስ የገለጹት ሰው እየተጋፈጡ ያሉትን ሁኔታ እንዲያብራራሉ ሁሉም ትግርኛ ተናጋሪ እንደ ቲፒኤልኤፍ ደጋፊ ወይ የእሱ መረጃ አስተዳዳፍ እንደሆንክ እንደዛ ተብሎ ነው ሰርቶ የሚበላ ተራ ዝም ብሎ ኮንስትራክሽን ሰርቶ የሚበላ ቡና የምታፈላ በቃ እንደዛ ታይቶ ነው የሚታየው። እዚህ ራሱ ትግርኛ ማውራቱ እዚህ እየከበደን ነው። ቋንቋቸውን እናቀ እና በጣም ተቸግረን ነው ያለ ነው ቤት እየዋለ ነው አሁን መውጣት ካልቻ ነው በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አባጅ ተብሎ የባሰበ ያለምንም ምክንያት ዝም ብሎ ማጎር ነው። ኦዲትን እንደሚወሰድ አይታወቅም። የኢትዮጵያ መንግስት በቁጥጥር ስር እያዋልኳቸው ያለሁት ህወሓትን ይደግፋሉ ተብለው የሚጠረጠሩ ሰዎችን ነው ይላል። ይሁንና የሰብዓዊ መብት ተሟጋች ቡድኖች ጠበቃዎች፣ የታሳሪዎቹ ዘመዶችና የኢትዮጵያ ሰብዓዊ መብት ኮሚሽን ህጻናትንና አረጋውያንን የጨመረው እስራት ብሔርን ወይንም ማንነትን መሰረት ያደረገ ነው ሲል ይሟገታሉ። የዓለም አቀፉ ቀውስ ቡድን ወይንም አይሲጂ የኢትዮጵያ አጥኚ ዊልያም ዴቪድሰን አንዱ ናቸው። so since a state of emergency was enacted የታጣቂ ቡድኖቹን እንቅስቃሴዎች ይደግፋሉ ወይም ከነርሱ ጋር ይተባበራሉ ብለው ባለስልጣናቱ የሚጠረጥሯቸውን ሰዎች ያለ ፍርድ ሂደት መያዝ እንዲችሉ የሚፈቅደው የአስቸኳይ ጊዜ አዋጅ ጸድቋል። የትግራይ ተወላጆች በተለየ ስፍራ ወይም ማጎሪያ ይቀመጡ ዘንድ በለውጥ አቀንቃኞች የቀረበውን ጥሪ የተከተለው የመንግስትን እርምጃ ጥርጣሬን ጨምሯል። ከታጣቂዎች ጋር ይተባበራሉ በሚል በተጠረጠሩ ሰላማዊ የትግራይ ተወላጆች ላይ ያለ አንዳች ትዕግስት እርምጃ እንዲወሰድ ምክንያት ሆኗል። በመቶዎች ምናልባትም በሺዎች የሚቆጠሩ ሰዎች አዋጁን ተከትሎ በጅምላ ታስረዋል። ሁኔታው በእጅጉ አሳሳቢ ነው። የትግራይ ኃይሎች የአማራ ከተሞች የሆኑትን ደሴንና ኮምቦልቻን ከተቆጣጠሩ ወዲህ ደግሞ እስራቱ አይሏል። የትግራይ ኃይሎች ወደፊት መግፋታቸውን የሚቀጥሉ ከሆነ በትግራይ ተወላጆች ላይ ጭቆናውና የደቦ ጥቃቱ በመላ ሀገሪቱ ይጨምራል ብሎ ለማሰብ ምክንያት ያለ ይመስለኛል። በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ቢሮ የአስቸኳይ ጊዜ አዋጁ ከወጣው ዲህ ወዲህ በትንሹ አንድ ሺህ ሰው መታሰሩን ሰዎች የተያዙት ደግሞ ከትግራይ ኃይሎች ጋር ንክኪ ያላቸው ወይንም ደግፋቸዋል በሚል መሆኑን የሚያሳዩ ሪፖርቶች እንደደረሱት አስታውቋል። አሶሼትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል የአስቸኳይ ጊዜ አዋጁ ወትሮውንም ባደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል። የአዋጁ አንቀጾች ያለቅጥ የሰፉ የተደበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግስት ሽብርተኛ ላላቸው ቡድኖች የእጅ አዙር ድጋፍ መስጠትን እስከ ማካተት ድረስ የሚደርሱ መሆናቸውንም ጠቅሰዋል። የተባበሩት መንግስታት ድርጅት የኮንትራት ተቀጣሪ የሆኑ 34 የጭነት ተሽከርካሪ ሾፌሮች አሁንም ታስረው እንደሚገኙ ያስታወሱት ትሮትል አያያዛቸው አሳሳቢ መሆኑን አመልክተዋል። በዚህ ዘገባ ውስጥ ለተነሱ ጭብጦችና ክሶች ምላሽ እንዲሰጡ ለመጠየቅ ደጋግመን የደወልንላቸው የኢትዮጵያ መንግስት ባለስልጣናት ስልኮቻቸውን ሳያነሱ ቀርተዋል። ይሁን እንጂ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ በወቅታዊ ጉዳዮች ላይ ለአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣናትና ለሚዲያ ባለሙያዎች በሰጡት ማብራሪያ ህወሓት በአዲስ አበባ እና በሌሎች ከተሞች ላይ ጥቃት ለማድረስ መንግስት የተረጋገጠ መረጃ እንዳለው ተናግረዋል። ዋት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል። የአስቸኳይ ጊዜ አዋጅ ከወጣ በኋላ የሚደረጉት ፍተሻዎች ህገወጥ መሳሪያዎችን ለመሰብሰብና የህብረተሰቡን ደህንነትና ጸጥታ ለመጠበቅ ያለሙ መሆናቸውንም የመንግስቱ ባለስልጣናትና የኮሚኒኬሽን አገልግሎት ማስታወቁ ይታውሳል። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምጽ ራዲዮም ነው ወደ እናንተ እየቀረበ ያለው። ማናቸውም ማስተያየት ቢኖራችሁ በማህበራዊ መገናኛችን በኩል እንድታደርሱን ይሁን። ወደ ቀጣዩ ዘገባ ንሻገር። ሄለን አዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። በሙያዋ የአይቲ ባለሙያ ስትሆን የውበት መጠበቂያ ምርቶችን ከአራት ዓመት ተኩል በፊት ከመጀመሩ አስቀድሞ በድጋሚ ጥቅም ላይ የሚውሉ የህፃናት ንጽህና መጠበቂያ ምርቶችን ለገበያ ስታቀርብ ቆይታለች። ሕለም በቅርቡ ነዋሪነታቸው በዩናይትድ ስቴትስ ያደረጉና ስኬታማ በሆነ የንግድ ሥራ ውስጥ የሚታወቁ ሰዎች በሰፈሩበት መጽሐፍ ላይ ስሙ አሰፍሯል። ከኤደን ገረመው ጋር ያደረገችው ቆይታ በመቀጠል ይቀርባል። ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የነገደሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላት ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ድግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገ ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ሰው ወለጋ እያለው እስከ ሁለተኛ ክፍል በአማርኛ ተምሬ ሶስትና አራትም በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ሰው ኦሮምኛንም ሰማለው። ሶስተኛ ቋንቋ ነው ማለት ነው። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆች የምዛ ትግራይ ውስጥ የተወለድኩት መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም፣ ደሴ፣ ወይዘሮ ስህን ተምሬያለሁ። ሃይስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ የጨረስኩት። ባይገርሽ አፄ ዮሐንስ ፎር ፖይንት ጂፒኤ ሳመጣ ማንም ሰው አያቀኝም። ስድስት ወር ብቻ ተምረን ነው ሃይስኩል የምንፈተነው። ፌር መንበር ኦልድ ባች ነበርኩኝ እና አልታወቅም ነበር። እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም፣ ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል። አስተዳደቂ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን እቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ተልሼ ስ ውስጥ ስኮላርሽፕ ነው የመጣሁት። ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይ ቤተሰብም መስርቼ ነው ንግድ ደግሞ ኢቨንዋል ወደ ንግድ ደግሞ ገብቻለሁ። ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየች ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህጻናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች። የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ስገባ ተሞክሮ ወይም እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማይ እኔ በምሰራው ቢዝነስ አሁን ሜክ ዲፈረንስ ለውጥ ማምጣት ፈልጋለሁ። ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢማር የሚባል የሚታጠብ ዳይፐርን ፉልታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጌያለሁ ብዬ ፈር ቀድጄያለሁ ብዬ አስባለሁ። ኢትዮጵያ ላይ ሁለት ሺህ አስራ ስድስት ጀምሮ ማለት ነው። ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች። ቶሎ ነው መመላለስ ኢትዮጵያና ቤተሰቦችም ጓደኞችም ይጠይቁኛል። ፕሮዳክት አምችልን ብዙ ጊዜ ይህም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር፣ ሲፎራ እና እነዚህም ፕሮዳክቶች ይጠይቁኛል እንዳመጣላቸው እና አንዳንድ ሰዎችም በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይሄን ነገር በቅርበት ስመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንዱ ስላለ ካውንተር ፊት እቃዎች ትክክለኛ ያልሆኑ ግን ብራንድ ብቻ አለ ብራንድ ሰው በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያው መጥለቅለቀውታል። በየዘርፉ እና መነሻ ምክንያቱ ምንድን ነው? ላይክ ማይንድ ሴታችን ነው ላይክ አስተሳሰባችን ማለት ነው። ተከታዮች ነን፣ ፈጣሪዎች አይደለንም። ብዙ ጊዜ ሶ ይህንን ሳይ ለምን የራሳችን ብራንድ ቢውልድ አናረግም የሚለው ሀሳብ ያኔ ነው ይመጣለኝ ከስክራች ቢውልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ አምስት ዓመት የሆነ ነገር ላይ ደርሳል ብዬ ከመስመር ወጥቼ ነው የሜካፕ ኢንዱስትሪን ጆይን ያደረግኩት። ግን ሶፋር በጣም ጥሩ ነው፣ እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል። ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን ደፍርሹ? ስራ ውስጥ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምን ላይ ሰታለች በቅርብ የሚሰራ ሰው ማቀው ሰው የለም። ኦብየስሊ ለዛም ይመስለኛል ብዙ ጊዜ ማንደፍረው እኛ የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ብትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው። ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው፣ ግን ደግሞ ከዛም ባሻገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አይደለችም፣ ሴሌብሪቲ ነች እንጂ ራሷን አላቀማመችም። እንዴት አቀመጡ ተብላ አትጠየቅም። ኮንሴፕት ነው። አንዳንዴ ኮንሴፕትን ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጩ ግዴታ አንች ራሴች ማቀመም አለብሽ ማለት አደለም። ስለዚህ እኔ ኬሚስት በሙያ ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱ ማቃመም ላይ እኔ አቃማሚ አይደለሁም ማለት ነው። ለማያውቀው ሰው የሳምቢጌት ነው፣ እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ። ጥናት ሪሰርች ማድረግ፣ ቦታዎችን አይደንቲፋይ ማድረግ፣ እንዴት እንደሚሰራ እራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱን ፕሮሴስ ያው ሂጅበታለሁ ማለት ነው። ሄላዝ በማለት በሰየመችው ተቋሟ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች። ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቤቲ ፕሮዳክት ነው። ከአይብራው ጀምሮ አይብራችን አባይ ነው ስሙ የሚባለው አባይ ስሬ አይሻዶ እንዲሁም ከባለጥለት አይሻዶ ላይ አንዱ ሼት ነው የተጠቀምኩት። ማርታ የሚባል ሼት ነው የተጠቀምኩት። አንድ አይሻዶ አንድ ከላይ ከንፈሬ ላይ ቆንጅት እንደ የተቀባሁት ቆንጅት ማት ሊፕስቲክ ከአዲሱ ሊፕስቲክ ኮሌክሽናችን ድንጉዛ። ድንጉዛ ደግሞ ማለት ያው የደቡቦች የልብስ ፓተርን ነው። ይህ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጅት የሚለውን ሼድ ነው የተቀባሁት። እዚህ ጋር ጉንፄ ላይ የተቀባውት ነገር አለ ብለሽ ይባላል። ብለሸራችን ሀመር ገርል ብለሽ ይባላል። የሀመርን ሴቶች የመዋቢያ ነው ቴክኒክ ነው። ከቀይ አፈር ላይ ፊታቸውን ዲኮሬት ያደርጋሉ። ጽብራቸውን ሰዎችን ሪፍሌክት ለማድረግ ነው ሀመር ሳመር ገርል የሚል ፕለሽር አላት። ይህንን ነው የተጠቀምኩት። ሜክሲኮ ላይ አርባ አራት ቁጥር ደብረወርቅ ሾፒንግ ሴንተር ያገኙናል። ይሁም ቤትልሄም ፕላዛ ላይ ለን መገናኛ፣ እሱ በቅርብ ደግሞ አራት ኪሎ፣ ሌሎችም ቦታዎች ላይ ሱቆች እና የመክፈት ፕላኖች አሉን። ኡጋንዳ ኦረዲ አለን፣ ከፕሮዳክታችን የምንሸጥበት ቦታ አለን ኡጋንዳ ላይ፣ ሌሎች አፍሪካ ሀገሮች ላይ ኬንያ፣ ሳውት ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው እና ሳውት አፍሪካ ኦልሬዲ ስታብሊሽ የሆኑ ፓርትነሮች ጋር ነው አብረን እንትን የምንለው። እና ወደ አፍሪካን ሀገሮችም የመግባት እቅዱ ኦልሬዲ የጀመርናቸውም ነገሮች አሉ። ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረ ሰናይ ስራዎችም ላይ ትሳተፋለች። ችን ያው ስሞቻቸው እነ በርቺ፣ ደፋር ጀግኔቲ ነው። ሴቶችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው እና ኢትዮጵያዊ ቃላቶች እና በርቺን ለምሳሌ ማንም ሰው ሲገዛው ልክ እንደ ዣዶር ብለን የፍሬንች ቃል እንደምንጠቀሙ ሌላዝን በርቺ ስጠቀሙ በርቺ ብለው ነው ሚሱ ቋንቋችንን በዛው እያስተዋወቅ ነው። ግን ሴም ታይም ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣ ሊፕስቲኩን ኢምፓወር የሚያደርግ እንትን ነው፣ ጊፍት ነው ራሱ ማለት ነው ቃሉ እና በሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ ፐርሰንቴጅ በፊት ሀያ ፐርሰንቱን የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ዶኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ ሀያ ፐርሰንት ሳኒተሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ድሜት እናደርጋለን። የሄላዝ የመዋቢያዎች መስራች መስራችና ስራ አስኪያጅ ሄለን ሀዱሽ ስታጠቃልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነ ልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው። ጋቢና ቪኦኤ ነው በመከታተል ላይ የምትገኙት፣ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ሶስተኛው መሰናዶ ንሻገር። በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ነዋሪዎች በምግብ ቤቶች ለመስተናገድ፣ የምሽት መዝናኛ ስፍራዎች ለመዝናናት ወይም በሌሎች የንግድ ተቋማት ለመግባት የኮቪድ-19 መከላከያ ክትባት መውሰዳቸውን የሚያሳይ ማረጋገጫ ማሳየት ይጠበቅባቸዋል። ከጥቅምት 29 ጀምሮ ወደ ተግባር የዋለው ይሄ ህግ ይሄ ህግ ግን በአሜሪካ ተፈጻሚ ከተደረጉ አስቸጋሪ ህጎች አንዱ መሆኑን ብዙዎቹ እየተናገሩ ይገኛሉ። በዚህ ዙሪያ አንጀሊና ባግዳሳሪያን ያደረሰችንን ዘገባ ስመኝሽ የቆየ እንደሚከትለው ታሰማናለች። በካሊፎርኒያ ግዛት በምትገኘው የሎስ አንጀለስ ከተማ የሚኖሩ እድሜያቸው ከ12 ዓመት በላይ የሆኑ ነዋሪዎችና ወደ ከተማዋ የሚሄዱ ጎብኚዎች በየትኛውም የመመገቢያ ስፍራዎች የምሽት መዝናኛዎችና የውበት መጠበቂያ ስፍራዎችም ሆነ ሌሎች የንግድ ተቋማት ሲገቡ የኮቪድ-19 መከላከያ ክትባት ሙሉ ለሙሉ መከተባቸውን የሚያሳይ ማረጋገጫ ማሳየት ይጠበቅባቸዋል። በጥቅምት ወር ላይ በሎስ አንጀለስ ከንቲባ ከተፈረመ በኋላ ሕግ ሆኖ የጸደቀው ውሳኔ ግን አሜሪካ ሰዎች የኮቪድ-19 ክትባት እንዲወስዱ ለማድረግ ካወጣቻቸው ደንቦች እጅግ የከበደ መሆኑ እየተነገረ ነው። ማርጎ ሆትቪል ቺክን ወደ ተሰኘው ምግብ ቤት ከመግባቷ በፊት የኮቪድ-19 ክትባት መከተቧን የሚያረጋግጠውን ካርድ ታሳያለች። ክትባቱን ሙሉ ለሙሉ ያልወሰደ ሰው ወደ ውስጥ እንዲገባ አይፈቀድለትም። እኔ በምኖርበት አካባቢ ክትባቱን ለመውሰድ ፈቃደኛ ያልሆኑ ሰዎች አሉ። ስለዚህ ይሄ መደረጉ ሰዎች እንዲከተቡ ሊያደርጋቸው ይችላል ብዬ ስለማስብ ወድጀዋለው። ቶኒ ካስያስም በምግብ ቤቱ የተገኘው ቤተሰቦቹን ይዞ ሲሆን በአካባቢው ያሉት ሰዎች ሁሉም የተከተቡ መሆናቸውን ማወቁ የተሻለ ደህንነት እንዲሰማው እንደሚያደርግ ይናገራል። ጥሩ ምርጫ ይመስለኛል። ሁሉም ሰው መከተብ አለበት ብዬ አስባለሁ። በእርግጥ አስቸጋሪ ሊሆን ይችላል፣ ግን ለምን መከተብ እንዳለባቸው የሚወዷቸውን ሰዎች ጨምሮ ለሌሎች ሰዎች በማሰብ እንደሚያደርጉት እንዲረዱ ከተደረገ ክትባቱን እንዲወስዱ የማድረጊያ ጥሩ መንገድ ይመስለኛል። ክትባቱን የወሰዱት ደንበኞች አገልግሎት ለማግኘት በሚገቡባቸው ተቋማት አጫጭር ሰልፍና ፈጣን አገልግሎት እያገኙ ቢሆንም እንደ ኪም ፕሪንስ ያሉ የንግድ ተቋማት ባለቤቶች ግን በሕጉ ላይ ጥያቄ አላቸው። ኪም ገበያዋንና ቋሚ የነበሩ ደንበኞቿን ልታጣ እንደምትችል በማሰብ ስጋት ላይ ናት። ምክንያቱ ደግሞ ድርጅቷ ሆትቪል ቺክን የሚገኝበት አካባቢ ክትባቱን የወሰዱ ሰዎች ቁጥር ከነዋሪዎቹ ሀምሳ ከመቶ ብቻ በመሆኑ ነው። አሁን ወዳለሁበት የአየር ማረፊያ የክትባት ካርድ ሳላሳይ በቀላሉ መሄድ እችላለሁ። የምግብ መሸጫ ሱቆችም የክትባት ካርድ ሳላሳይ መሄድ እችላለሁ። ወደ ሆትቪል ቺክን ስገባ ግን የክትባት ማረጋገጫ ካርድ ማሳየት አለብኝ። ይሄ ለእኔ ምንም አይገባኝም። በእምነት ወይም በሕክምና ምክንያት የኮቪድ-19 ክትባት መውሰድ እንደማይችሉ ማረጋገጫ የተሰጣቸው ሰዎች አገልግሎት ለማግኘት የኮቪድ-19 ምርመራ አድርገው ነፃ መሆናቸውን የሚያሳይ 72 ሰዓት ያላለፈው ማረጋገጫ ማሳየት ይጠበቅባቸዋል። የሎስ አንጀለስ ነዋሪዎች ግን ይሄ ከልክ ያለፈ ሕግ ነው ሲሉ ቅሬታቸውን እያሰሙ ነው። ህይወታችንን በተለመደው መልክ እንዳንኖር እያደረጉ ነው። ሰዎች ወደ ሱቆች ወይም የተለያዩ ቦታዎች ለመግባት የራሳቸው የሆነ ምርጫ ሊኖራቸው ይገባል። ለዚህ ደግሞ የአፍና የአፍንጫ መሸፈኛ ጭንብል ከተጠቀሙ በቂ ነው። የአሁኑ እጅግ የበዛ ነው። ሰዎች በሙሉ መከተባቸውን ማረጋገጫ እንዲያሳዩ የሚያስገድዱ ከሆነ ይሄ የሰብአዊ መብት ጥሰት ነው። ሕጉን ሙሉ ለሙሉ የማስፈጸሙ ተግባር በህዳር መጨረሻ የሚጀምር ሲሆን ክትባት ያልወሰዱ ሰዎችን ወደ ተቋማቸው በማስገባት ሕጉን የሚተላለፉ የንግድ ድርጅቶች እስከ አምስት ሺህ የአሜሪካ ዶላር የሚደርስ ቅጣት ይደርስባቸዋል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። በነገራችን ላይ ከራዲዮ ስርጭታችን በተጨማሪ ጋቢና ቪኦኤ በቴሌቪዥን መስኮትም ብቅ ብሏል። በማህበራዊ መገናኛዎች ላይ የሚገኛል። አስተያየታችሁን እንድሰጡን ይሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ለዛሬ የፍቅር አዲስ ነቃ ጥበብን እያነቃልን በጥቂቱ ሰምጠን እንመለስ። ሁለቱን ስላመሻችሁ በእጅጉ እናመሰግናለን። በመሰንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስ ነው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።